መዝሙር መቶ አርባ ሶስት ይትባረክ እግዚአብሔር አምላኪየ ዘመሃሮን ጸብአ ለእደውየ ወቀትለ ላጻብእየ መሃርየ ወጸወንየ ምስካይየ ወመድኃንየ ምእመንየ ወኪያሁ ተወከልኩ ዘያገርር ሊተ አይዛበ በመትህቴየ እግዚኦ ምንትኑ ውእቱ ሰብ ከመታስተሪ ሎቱ እጓለ እምህያውሰ ዘተሃሰቦ ሰብሰ ከንቶ ይመስል ወመዋዕሊሁኒ ከመጽላሎት ይሐልፍ እግዚኦ አጽንን ሰማያቲከ ወረድ ግስሶሙ ለአድባር ወይጠይሱ አብርቅ መባርቅቲከ ወዘርዎሙ ፈኑ አሕፃከ ወሁኮሙ ፈኑ እዴከ እማርያም አድነኒ ወባልሃኒ እማይ ብዙህ ወምእድየሆሙ ለደቂቀ ነኪር እለከንቶ ነበበ አፎሆሙ ወየማኖሙኒ የማነ አመፃ እግዚኦ ሰብሃተ ሃዲሰ እሴብሐከ ወበመዝሙር ዘዐሠርቱ አውታሪሁ እዜምር ለከ ዘይሁቦሙ ለነገስት መድኀኒተ ዘአድሃኖ ለዳዊት ገብሩ እምኲናት እኪት አድነኒ ወባልሐኒ እምእደዊሆሙ ለደቂቀ ነኪር እለከንቶ ነበበ አፎሆሙ ويما مومني يما انا امازا اللدى كما تاكله زيت هادس نوان بورزو تومو وعالي دي هوموني رسوات وسرغات كمان تاسر وعالي هوموني ملو ويسوت أمز زي وستازر وعالي هوموني بزوها اطوال لدى ويطوى زى بمفاري هون وعالي ام هوموني دكات لك رومو ወዓልዎ እንተሃበ ይበውእዎሙ ወዓልዎ ኣውያት ውስተሃገሮሙ ኣስተብፅእዎ ለዘከመዝ ህዝብ ብፁ ህዝብ ዝእግዚኣብሔር ኣምላኩ